ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮቼ እንደምን አመሻችሁ። እግዚአብሔር አምላካችን በእያንዳንዱ ቀን እነሆ እያስተማረን፣ እየገሠጸን፣ እየመከረን የራሱንም ፈቃድና ሐሳብ በቃሉ ውስጥ እየገለጠ በመንፈስ ቅዱስ አስተማሪነት እየመራን ደግሞ ለዚህች ለተወደደች ምሽት እንድንበቃ አድርጎናል። ያለ እግዚአብሔር ረዳት፣ ያለ እግዚአብሔር መሪነት እዚያ እንደርስም ነበረ። እግዚአብሔር ባይቀድምልን ኖሮ ነገሮቻችን ሁሉ ተበላሽተው በጠላት እጅ ውስጥ እንወድቅ ነበረ። ከጠላት መንጋጋ የታደገን በፈቃድ ውስጥም ደግሞ ያካተተንና ከቅዱሳን ጉባኤ የደመረን እግዚአብሔር አምላካችን ለዘላለም እየተመሰገነ ይሁን። ዛሬ ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን ከምዕራፍ አያ እንቀጥላለን። እንደ ወትሮ ሁሉ ዝማሬ አለን። ጌታችንን በዚህ ዝማሬ ከፍ ከፍ እናደርጋለን። ታላቅነትህን

Sürähe, yarennägä, balagnäze, <laughs> sahabi andavte ne keftam ya ያም እግዚአብሔር አምላካችን ሆይ እናመሰግንሃለን። እግዚአብሔር አባቴና አምላኬ ሆይ ያንተን ዘላለማዊና ቅዱስ ስምህን የሚጠሩ ከናፍርቶችን ስለ ሰጠን ከዓለምም ስለ ለይህን፣ እግዚአብሔር አባታችንና አምላካችን ሆይ የልጅህን የጌታን የኢየሱስ ክርስቶስ የመስቀል ፍቅር ፊት ለፊት እያየን እንድንራመድ ደግሞ ጸጋን ስላበዛህልን፣ ኀይላችንም ምርኩዛችንም ጉልበታችንም ስለ ሆንከን እናመሰግንሃለን። በዚህች ምሽት ጌታ ሆይ ጌታ መንፈስ ቅዱስን ልከህ ደግሞ ተናገረን። ከሥጋና ከደም ያልሆነ ከላይ ከአርያም የሆነን ነገር እውነተኛውን ያንተን ቃል እግዚአብሔር ሆይ እንድናደምጥ የልቦናችንን ዐይኖች ሁሉ አብራ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ብሩሃን አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘጸአት ምዕራፍ 19 እስራኤል ወደ ሲና ተራራ መምጣታቸውን ሙሴም በዚያ ስፍራ መልእክት እንደ ሰጣቸው ሕዝቡ ደግሞ መልስ እንደ ሰጡ እስራኤላውያን ሁሉ እየተመለከቱ ከሦስት ቀን በኋላ እግዚአብሔር በሲና ተራራ ላይ ስለ መውረዱ የሚያወሳውን ክፍል አንድ በአንድ ስንመለከት ነበረ። እግዚአብሔር አምላካችን በዚያ ውስጥ ድንቅን ነገር አስተምሮናል። እኔና እናንተ መዳን የምንችለው በሕግ ሳይሆን በጸጋ እንደሆነም ደግሞ አንድ ባንድ ከቃሉ አኳያ ሕግንና ጸጋን እያነጻጸርን ስንመለከት ነበረ። ዛሬ ደግሞ ከምዕራፍ ሀያ እግዚአብሔር ለእስራኤል አስሩን ትእዛዛት ስለ መስጠቱ፣ ጣዖት አምልኮን አጥብቆ ስለ መከልከሉ፣ የእግዚአብሔር ጉብኝት በሕዝቡ ላይ ያሳደረውን ውጤትና ስለ መሠዊያው አሠራር አንዳንድ መመሪያዎችን እንመለከታለን እስቲ መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ ሀያን ተመልከቱ በዘጸአት ምዕራፍ ሀያ የምንመለከተው የሕጉን መሰጠት ነው በመጀመሪያ ደረጃ የተሰጡት አስሩ ትእዛዞች ቢሆኑም የእግዚአብሔር ሕግ አንድ ክፍል ብቻ ነው። ስለ መሠዊያውም አንዳንድ መመሪያዎች ተሰጥተዋል። ሕጉና መሠዊያው አይገነጣጠሉም። ሕጉ ሰው ኀጢአተኛ መሆኑንና አዳኝ እንደሚያስፈልገው ያሳያል። ይህንም ባለፈው ምሽት ክፍለ ጊዜ ጥናታችን ስለ ሕግ ሰፋ አድርገን ተመልክተናል። ልብ በሉ ሕጉ ሰው ኀጢአተኛ መሆኑንና አዳኝ እንደሚያስፈልገው ያሳያል። መሥዋዕቱ የሚቀርብበት መሠዊያም ያስፈልጋል። ለኀጢአት ማስተሰሪያ የሚሆን ደም መፍሰስ አለበት። በንጽሕና ቤታችን ግድግዳ ላይ የተሰቀለ መስታወት ይኖራል ብዬ አስባለሁ። መስታወት የእግዚአብሔር ሕግ ምሳሌ ነው። በየቤታችንም በየሆቴል ቤቱም እንደምናገኘውና እንደምናየው ከመስታወቱ በታች ደግሞ የእጅ መታጠቢያ ገንዳ አለ። መቼም ማንኛችንም እንደምናውቀው መስታወት ከፊታችን ላይ መወገድ ያለበትን ጉድፍ ቆሻሻ ነገር ከልብሳችንም ላይ ያለውን ጉድፍ ሁሉ ግልጽ አድርጎ ያሳየናል እንጂ በራሱ በመስታወቱ ለመታጠብ እንደማንሞክር ግልጽ ነው። የእግዚአብሔር ሕግ ልክ በዚያው መልኩ ኃጢአተኛነታችንን ያሳየናል። ከመስታወቱ በታች የእጅ መታጠቢያ ገንዳ አለ ማለታችንን አንዘንጋ እስቲ አሁን ደግሞ ስለ ትእዛዞቹ መሰጠት የሚያወሳውን ክፍል እንመልከት። ለእስራኤል የተሰጠው የመጀመሪያው ሕግ በይዞታቸው ሞራላዊ የሆኑት አስሩ ትእዛዞች ናቸው። ልበ በሉ፣ ለእስራኤል የተሰጠው የመጀመሪያው ሕግ በይዘታቸው ሞራላዊ የሆኑት አስሩ ትእዛዛት ናቸው። ቁጥር አንድና ሁለትን ተመልከቱ። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ ይላል። በሌላ አነጋገር እግዚአብሔር ከግብፅ ባርነት ምድር ነፃ አወጣኋችሁ፣ በዚያው መሠረት ደግሞ ሕጌን ልሰጣችሁ ነው ማለቱ ነበረ። እስራኤል ሕግ ፈለጉ፣ እግዚአብሔርም የመጀመሪያውን ሕግ ሰጣቸው። ስለ አስሩ ትእዛዛት ስንመለከት መነሳት ያለባቸው አንዳንድ ጉዳዮች አሉ። የመጀመሪያው አዲሱ ሞራላዊነት የተሰኘው አስተሳሰብ ነው። በአዲስና አሳሳች መልኩ ይቅረብ እንጂ ይህ አስተሳሰብ በፍጹም አዲስ አይደለም። ይህ አዲሱ ሞራላዊነት የተሰኘው አስተሳሰብ ሰው በእግዚአብሔር ካመፀበት ጊዜ ጀምሮ ነበረ። ከጥፋት ውኃ በፊትም ነበረ፣ ከዚያ ወዲህም አለ። በጣም ዕውቀት የዘለቀንና ምንም ኃጢአት እንደሌለብን ማሰብን እንወዳለን። በአስሩ ትእዛዞች መስፈርት ራሳችንን ስንመዝነው ግን ነገሩ እንደዚያ ሆኖ አናገኘውም። ብዙ ጊዜ ስለ እግዚአብሔር ጸጋ አብዝታችሁ ትሰብካላችሁ፣ ለእግዚአብሔር ሕግ ግን ተገቢው አክብሮትም ሆነ አድናቆት የላችሁም የሚል ነቀፋ አብዛኛውን ጊዜ ይሰነዘርብናል። የእግዚአብሔርን ሕግ ወገኖቼ፣ እንደምንንቅና ችላ እንደምንል የዳነው በጸጋው ነው በሚል ሽፋን የእግዚአብሔርን ሕግ በፍጹም እንደማናከብርም አንዳንድ ሰዎች ያወሩብናል ያስወሩብናልም። ይህ ግን በፍጹም እውነታ አይደለም። በተቃራኒው ማንኛውም ስለ እግዚአብሔር ጸጋ የሚሰብክና በእምነት ስለሚገኘውም ደህንነት ትክክለኛ ግንዛቤ ያለው ሰባኬ የሕጉን ክቡር ባሕሪም ይረዳል። በሮሜ መልእክቱ ምዕራፍ ስድስት ከቁጥር 1 እስከ 2፣ በሮሜ መልእክቱ ምዕራፍ ስድስት ከቁጥር 1 እስከ 2 ሐዋርያው ጳውሎስ እንግዲህ ምን እንላለን? ጸጋ እንዲበዛ በኀጢአት ጸንተን እንኑርን? አይደለም ይላል። ለኀጢአት የሞትንኛ ወደፊት እንዴት አድርገን በርሱ እንኖራለን ሲል ሐዋርያው ተናግሯል። ወዳጆቼ ሆይ የእግዚአብሔርን ሕግና ትእዛዝ እያፈረሳችሁ የምትኖሩ ከሆነ መጀመሪያውኑ በጸጋው አልዳናችሁም ማለት ነው። በእውነት ድናችሁ ከሆነ እግዚአብሔርን ደስ የማሰኘትና በአስሩ ትእዛዛት የተገለጠውን ፈቃዱን የመፈጸም ፍላጎት ይኖራችኋል። ስለዚህም ስለ እግዚአብሔር ጸጋ የሚሰብክ አገልጋይ ለእግዚአብሔር ሕግ ትክክለኛው አክብሮት እንዲኖረው እመክረዋለሁ። ዘማሪው በትእዛዝህ ደስ ይለኛል እጆቼንም ወደ ወደድኳቸው ወደ ትእዛዛት አነሳለሁ ሥርዓትህንም አሰላስላለሁ በማለት ነበር ለእግዚአብሔር ሕግ የነበረውን ፍቅርና አክብሮት የገለጠው። ውድ ወገኖቼ፣ ለመሆኑ የእግዚአብሔር ሕግ ምንድን ነው? በአንጻራዊ መልኩ የእግዚአብሔር ሕግ ሰው ሊኖርበት ሊያደርገውና ሊፈጽመው የሚገባ የእግዚአብሔር ፈቃድ ነው። ይህን ልብ በሉ። የእግዚአብሔር ሕግ ሰው ሊኖርበት ሊያደርገውና ሊፈጽመው የሚገባው የእግዚአብሔር ፈቃድ ነው። በሕግ ውስጥ ጸጋንም ሆነ ምሕረትን በፍጹም አንመለከትም። ሕጉ የእግዚአብሔር ቅድስና ነጸብራቅ ነው። ልብ በሉ፣ ሕጉ የእግዚአብሔር ቅድስና ነጸብራቅ ነው። መዝሙር 19 ቁጥር 7፣ መዝሙር 19 ቁጥር 7 ዘማሪው የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል፣ የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል ሲል ተናገረ። ሕግ ፍጽምናን ይጠብቅብናል። ልብ በሉ ሕግ ፍጽምናን ይጠብቅብናል። እስካሁን ድረስ የእግዚአብሔርን መስፈርት አሟልቻለሁ የሚል ሰው ከቶ ፈጽሞ አጋጥሞኛ አያውቅም። ሕጉ ድብስብስ ወይም ደግሞ የሰውን በጎ ፈቃድ የሚያንጸባርቅ አይደለም። ሕጉ ፍጹም መታዘዝን ይጠብቅብናል ምክንያቱም የጌታ ሕግ ፍጹም ነውና። የእግዚአብሔር ሕግ ትክክል ነው። በኃጢአት የወደቅን እንዲሁም አካባቢያችን ከሚያሳድርብን ተጽዕኖ እየተነሳ ትክክልና ስህተት ለሆነው ነገር ያለን ግንዛቤ የተሟላ አይደለም። ሕጉ የእግዚአብሔር መገለጥ ነው። ልብ በሉ ሕጉ የእግዚአብሔር መገለጽ ነው። በትክክልና በስህተት መካከል እግዚአብሔር ገደብን አድርጓል። ትክክል የሆነውን ነገር የምናውቀው እንዴት ነው? ምክንያቱም እግዚአብሔር ትክክል የሆነውን ነገር ስለ ነገረን ነው። ይህ የልቅነትና የዋልጌነት ኑሮን የሚሻ ትውልድ ትክክል የትኛው ነው ሲል ይጠይቃል። ለመሆኑ መስረቅ መጥፎ ነው እንዴ በማለት የሚጠይቅ ትውልድ አለ ዛሬ ዛሬ። ይሁን እንጂ ወገኖቼ፣ ተሰረቀም አልተሰረቀ ደንታ የላቸውም። አመነዘሩ አላመነዘሩ፣ አዎ ፈጽሞ ደንታ የላቸውም። የአሕዛቡን ወይንም ደግሞ የዓለማዊውን ኑሮን ተውና የክርስቲያኑን ኑሮ መለስ ብለን በቤተ ክርስቲያናችን ብንመለከት በብዙ ልባችን የሚሰበርበት በእጅጉም ደግሞ ልባችን የሚያዝንበት ብዙ እጅግ ብዙ ነገሮች አሉ። ክርስቲያኑን ከዓለማዊ መለየት አዳግቶናል። እውነቴን ነው የምላቸው ክርስቲያን አገልጋይ ነው የምንላቸው በየቤተ ክርስቲያናቱ፣ በየአጥቢያው፣ በየማኅበረ ምእመናኑ የተመደቡ ልዩ ልዩ አገልግሎት ስፍራ ያላቸው የተመረጡ ሰዎች በተለያየ ዓለማዊ ኀጢአት ውስጥ ተዘፍቀው ስናገኛቸው እጅግ ልባችን ይያዝናል። ከዓለማውያን ጋር ተጣብቀዋል። እንደ ዓለማውያን ማውራት፣ እንደ ዓለማውያን መዳራት ዛሬ ዛሬ በቤተ ክርስቲያን ውስጥ እየተለመደ የመጣ ጉዳይ ሆኗል። ክርስቲያኑ አገልጋይ ይመጣና አንዷን ዓለማዊ እህት ወድጃለሁና ካላገባው ዘራፍ ይላል። እህቷ ደግሞ አገልጋይ የሆነችው ክርስቲያን ማለቴ ነው ከዓለማዊው ጋር ካልተጋባ አውትለናለች ወይንም ደግሞ ሁለቱም ከዓለማውያኑ ጋር ተጣብቀው እጅግ በሚያሳዝን ሁኔታ በኃጢአት አረንቋ ውስጥ ተዘብቀው ስናያቸው ልባችን እጅግ ያዝናል። ቃሉን በደንብ ተምረውታል። የእግዚአብሔር መንፈስ ደግሞ በሚገባ መግቧቸዋል። ታዲያ በዚህ ዐይነት መንገድ አሻፈረኝ ብለው ከጌታ ቤት ውስጥ አንድ እግራቸውን ሌላኛው እግራቸውን ደግሞ በዓለማዊ ቤት ውስጥ አድርጎ የሚዳክሩትንና የሚዘፍኑትን እንዴት እንዳኛቸው። መንግሥት ወንጀለኞችን መግደል እንደሌለበት ለመከራከር እንዲያመቻቸው ግን አትግደል የሚለውን ትእዛዝ ደጋግሞ ይጠቅሱታል። ለምንድን ነው መዋሸትና መስረቅ ትክክል ያልሆኑት? ምክንያቱም እግዚአብሔር ትክክል እንዳልሆኑ ስለ ተናገረ ነው። በቃ ሕጉ የተሰጠው ለሰው ልጅ ጥቅም ነው። የሰው ልጅ ግን ሕጉን መፈጸም አልቻለም። የፖሊስ ጣቢያዎችና የወይኒ ቤቶች መብዛትም ይህንኑ ያመለክታሉ። በአንድ ወቅት ሰዎች በቃላቸው በተነጋገሩት ብቻ ይተማመኑ ነበረ። ዛሬ ግን እንደዚያ አይደለም። ሕጉ የሰው ልጅ ስነ ምግባር መርህ ነው። ትክክል እንዳይደሉ እግዚአብሔር ተናግሯልና መስረቅ፣ መዋሸትና ማመንዘር ትክክል አይደሉም። ይበቃናል። መቼም ሕጉ ራሱን በራሱ ተፈጻሚ አያደርግም። ወገኖቼ ሕጉን ተፈጻሚ የማድረግ ኃይል ያለው ሕግ ሰጪ ነው። በአስደናቂ ኃይሉ እግዚአብሔር ሕጎቹ ተጽዕኖ እንዲኖራቸው ያደርጋል። እስቲ ለምሳሌ ያክል የስበትን ወይም የግራቪቲን ሕግ እንመልከት። የምንችለውን ያክል ወደ ላይ መውጣት እንችላለን። ከዚያ ላይ ከወደቅን ግን እንጎዳለን። የስበት ሕግ ሥራ ላይ ነው። ማንም ሊቀለብሰው ማንም ወደ ኋላ ሊመልሰው አይችልም። ምናልባትም ሰዎች ይህን ማድረግ እንደሚችሉ ይናገሩ ይሆናል። መጨረሻ ተሸናፊዎቹ ግን እነርሱ ራሳቸው ይሆናሉ። ብዙ ሰዎች የእግዚአብሔርን ትእዛዝ ቢተላለፉም ምንም ችግር እንደማይደርስባቸው አድርገው ያስባሉ። ቀደም ብዬ እንደ ተናገርኩት ተፈጻሚነት ከሌለው በቀር ሕጉ በፍጹም ሕግ ሊሆን አይችልም። ለዚህም ነው እግዚአብሔር በነቢዩ በሕዝቅኤል መጽሐፍ ምዕራፍ ዐሥራ ስምንት ቁጥር አራት በሕዝቅኤል ምዕራፍ ዐሥራ ስምንት ቁጥር አራት ኀጢአት የምትሠራ ነፍስ እርሷ ምን ትሆናለች አለ፣ ትሞታለች አለ። ሕጉ ተፈጻሚ የሚሆነው ሕግ ተላላፊው ቅጣቱን ሲቀበል ነው። ሌላው መስተካከል ያለበት አመለካከት ደግሞ ጸጋና ሕግን በአንድነት ለማጣመር የሚደረገው ሙከራ ነው። ጸጋና ሕግን በአንድነት ማስቀመጡ ሕጉን ትርጉም ያሳጠዋል። እንደሚታወቀው በሕጉ ውስጥ ፍቅር የለም። ልብ በሉ፣ በሕጉ ውስጥ ፍቅር የለም፣ በሕጉ ውስጥ ጸጋ የለም። ጸጋን ከሕግ ጋር ለማጣመር መሞከሩ ደግሞ ጸጋ መልካምነቱንና ክብሩን እንዲያጣ ያደርገዋል። ጸጋና ሕግ ከተደባለቁ ኀጢአተኛው ለችግሩ ተገቢ መፍትሔ አያገኝም። ሕግ ሰው ምን መሆን እንዳለበት ነው የሚናገረው፣ ጸጋ ደግሞ ስለ እግዚአብሔር ምንነት ይናገራል። ሕግ ወገኖቼ የእግዚአብሔርን ባሕሪ ይገልጣል። በእግዚአብሔርና በሰው መካከልም ያለውን ገደብ ያሳያል። ጳውሎስ ለገላትያ ሰዎች እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን የሚል ጥያቄ አቅርቦላቸው ነበረ። ገላትያ አራት ቁጥር 21ን በኋላ ተመልከቱ። የሰው ልጅ በእግዚአብሔር ሕግ ተመዝኖ ቀሎ ተገኝቷል። እኛ ራሳችን በሌሎች መመዘና አንችልም። አንድ ትልቅ ተራራ ላይ ሆኖ ሌላው ሰው ምን ያክል ትንሽ እንደሆነ ማየት ይቻላል። ጨረቃ ላይ ሆኖ ለሚያያቸው ግን ሁለቱም ሚንት ናቸው። ለእግዚአብሔር ሕግ መስፈርት ብቁ አይደለንም እኔና እናንተ። ከዚህም በተጨማሪ ደግሞ ሕግ የሰውን ማንነትና በእግዚአብሔርና በእርሱ መካከል ያለውን ገደብ መሻገር እንደማይሆንለት ያሳያል። ሮሜ ምዕራፍ 3 ቁጥር 19 እንዲህ ይላል፣ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች የሆነ ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይላል። ሮሜ ምዕራፍ 8 ቁጥር 3 ደግሞ እንዲህ ይላል፣ ከሥጋ የተነሣ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኀጢአተኛ ሥጋ ምሳሌ በኀጢአት ምክንያት ልኮ አድርጓልና ይላል። እንግዲህ ችግሩ ያለው እኛ ጋ ነው ማለት ነው ወዳጆቼ። አስቀድመን እንደተናገርነው ወይም እንደተመለከትነው ሕግ የሰውን ኀጢአት የሚያሳይ መስታወት ነው። ልብ በሉ። ጠቅለል ስናደርገው ሕግ የሰውን ወይም የእያንዳንዳችንን ኀጢአት የሚያሳየን መስታወት ነው። ብዙ ሰዎች ፊታቸውን በመስታወት በመመልከት ብቻ ይረካሉ ወዳጆቼ። ረጋ ብለን በእግዚአብሔር ሕግ መስታወት ራሳችንን እስቲ በዚህች ምሽት እንመልከት። መስታወቱ የሚያሳየንንም ደግሞ እንቀበል። ሕግ ኀጢአትን ያመለክታል እንጂ ማንንም ኀጢአተኛ አያደርግም። ልብ በሉ ሕግ ኀጢአትን ያመለክታል እንጂ ማንንም ኀጢአተኛ አያደርግም። አስቀድመን እንደተመለከትነውም ሕግ የተሰጠው ሰዎችን ወደ ክርስቶስ ለማምጣት ነው። ሕግ አንተ ሰው ኀጢአተኛ ስለ ሆንክ አዳኝ ያስፈልግሃል፣ በማለት እጃችንን ይዞ ወደ ኢየሱስ ክርስቶስ ወደ መድኃኔ ዓለም የሚመራን ሞግዚታችን ነው። በቃ እስቲያውን ደግሞ አስሩን ትእዛዞች እንመልከት። አስሩ ትእዛዞች በሁለት ዋና ዋና ክፍሎች ተከፍለዋል። የመጀመሪያው ሰው ከእግዚአብሔር ጋር ስላለው ግንኙነት ሲሆን፣ ልብ በሉ የመጀመሪያው ሰው ከእግዚአብሔር ጋር ስላለው ግንኙነት ሲሆን ሁለተኛው ደግሞ ሰው ከሰው ጋር ስላለው ግንኙነት ያሳየናል ከእኔ በቀር ሌሎች አማልክት አይሁኑልህ ይለናል ዘፀአት ምዕራፍ ሃያ ቁጥር ሦስት ከእርሱ ሌላ አምላክን ማምለክ በእግዚአብሔር ዘንድ የተወገዘ ነው እግዚአብሔር የለም የሚሉ ሰዎች ስላልነበሩ እነርሱን በተመለከተ የተሰጠ ትእዛዝ የለም። እንዲህ ያሉ ሰዎች ብቅ ብቅ ማለት የጀመሩት በንጉሥ ዳዊት ዘመን ሲሆን፣ ሰነፎች፣ ሞኞች በማለት ይጠራቸዋል። ሰነፍ በልቡ እግዚአብሔር የለም ይላል። መዝሙር 53 ቁጥር 1። ዛሬ ዛሬ የምናያቸው ሰዎች የእግዚአብሔርን መኖር የሚክዱ ሰዎች ናቸው። ለምሳሌ ያክል የዩኒቨርሲቲ ወይም የኮሌጅ ፕሮፌሰሮችና መምህራን፣ ታላላቅ ምሁራን የሚባሉት ናቸው። እግዚአብሔር ግን እንደነዚህ አይነት ሰዎችን ሰነፎች፣ ሞኞች በማለት ነው የሚጠራቸው። ሰዎች የእግዚአብሔርን ቃል መለኮታዊ መገለጥ ለመቀበል ፈቃደኛ ካለመሆናቸው የተነሳ ከምንጊዜውም ይልቅ በዘመናችን ብዙ የእግዚአብሔርን እልውና የሚጠራጠሩና የሚክዱ ሰዎች ሊኖሩ ይችላሉ። እግዚአብሔር ግን ከእኔ በቀር ሌሎች አማልክት አይሁኑል በማለት ነበር እስራኤልን ያዘዘው። በዚያ ዘመን ብዙ አማልክትን ማምለክ በጣም የተለመደ ነገር ስለነበረ ሚዛናዊነትን ጠብቆ አንድ አምላክ ብቻ በማምለክ መወሰን አስቸጋሪ ነበረ። እግዚአብሔር ይህን ትእዛዝ የሰጣቸውም በዚህ ምክንያት ነበረ። ዛሬ ደግሞ ሰዎች ማንንም እንደማያመልኩ ይናገራሉ። ያም ሆነ ይህ ግን ከዚህ ጥቅስ ልንረዳው የሚገባን ብዙ አማልክት ማምለክ ወይም ፖሊቲዝም በእግዚአብሔር ዘንድ የተወገዘ መሆኑን ነው። ልብ በሉ ፖሊቲዝም በእግዚአብሔር ዘንድ የተወገዘ ጉዳይ ነው። ሐዋርያው ጳውሎስም በሮሜ መልእክቱ በምዕራፍ አንድ ከቁጥር 21 እስከ 25 ይህንኑ ሲያብራራው እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውን ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና፣ በወፎች አራት እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰ ታሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱ ለዘላለም የተባረከ ነው ይላል። ዘጸአት ምዕራፍ 20 ከቁጥር አራት እስከ አምስት ያለውን የተመልከቱ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ ሦስተኛና አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። አንዳንድ ሰዎች ይህ ቃል እኛ በዚህ ዘመን ያለነውን ሰዎች እንደማይመለከት አድርገው ያስቡ ይሆናል። ቆላሲስ ምዕራፍ ሦስት ቁጥር አምስት ቆላሲስ ምዕራፍ ሦስት ቁጥር አምስት ክፉ ምኞት ጣዖትን እንደ ማምለክ እንደሆነ ይናገራል። ልብ በሉ፣ ክፉ ምኞት ጣዖትን እንደ ማምለክ እንደሆነ ይናገራል። እኛነታችንን አሳልፈን የምንሰጥለት ነገር ሁሉ ጣዖታችን ሆኗል። ልብ በሉ። እኛነታችንን አሳልፈን የምንሰጥለት ነገር ሁሉ የእኛ ጣዖት ሆኗል። እርግጥ ነው ዛሬ ሰዎች ከረጅም ዓመት በፊት ግሪኮችና ሮማውያን የወይን ጠጅ አምላክ በማለት የሚያመልኩትን ባከስ የተባለውን አምላክ አያመልኩም። ይሁን እንጂ አልኮልን እያመለኩ ነው። በዚህ በአገራችን ምናልባት በሚሊዮን የሚቆጠሩ ጠጪዎች ሊኖሩ ይችላሉ። መጠጥን በተመለከተ ብዙ ማስታወቂያ በሬዲዮም ሆነ በቴሌቪዥን ወይም ደግሞ በተለያዩ መጽሔቶችና ጋዜጦች ሲተላለፉ፣ ሲነገሩ፣ ሲጻፉ እንመለከታለን። አዎ አውቀውትም ሆነ ሳያውቁት ብዙ ሰዎች የጥንት ሮማውያንና ግሪኮች የወይን ጠጅ አምላክ ባከስን እያመለኩ ነው። አንዳንዶች ደግሞ የወሲብ አምላክ በመባል የምትታወቀውን አፍሮዳይትን እያመለኩ ነው። ሌሎች ደግሞ ገንዘብን ያመልካሉ። ጊዜያችንን ልባችንንና ነፍሳችንን የምንሰጠው ነገር ሁሉ ጣዖት ሆኖብናል ማለት ነው። ወገኖቼ እግዚአብሔር ደግሞ ከእርሱ በቀር ማንንም እንድናመልክ አይፈልግም። የእግዚአብሔር የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደሉ አያነጻውምና ይላል። ቁጥር ሰባት የእግዚአብሔርን ስም በከንቱ መጥራት ማለት ስሙን በቀልድና በቧልት ማንሳት ማለት ነው። በቀን ውስጥ ብዙ ጊዜ የእግዚአብሔርን ስም እንጠራለን። የእግዚአብሔርን ስም የምንጠራው ግን ላጓጉል ነገሮች ነው። ይሁን እንጂ ዛሬም ቢሆን የእግዚአብሔር ትእዛዝ አልተለወጠም። እንደ እግዚአብሔርነቱ መጠን እግዚአብሔር ቅዱስ ነው። ስለ ሆነም ስሙን በከንቱ መጥራት እኔና እናንተ ፈጽሞ የለብንም። ከቁጥር ስምንት እስከ አስራ አንድ ያለውን ተመልከቱ። የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ሥራ ተግባርንም ሁሉ አድርግ ሰባተኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ፣ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም፣ ከብትህም፣ በደጅህም ውስጥ ያለ እንግዳ፣ በእርሱ ምንም ሥራ አትሥሩ። እግዚአብሔር በስድስት ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታልና ቀድሶታልም ይላል አድማጮቼ። ሰንበት ለእስራኤል ሕዝብ የተሰጠው በጣም ባልተለመደ ሁኔታ ነበር። ሰንበት በእግዚአብሔርና በእስራኤል ልጆች መካከል የተደረገ ቃል ኪዳን ነው። ይህንን ከኦሪት ዘጸአት ምዕራፍ 31 ከቁጥር 13 እስከ 17 ባለው ስፍራ መመልከት ይቻላል። በበኩሌ ቀኑ ይህን ያክል አስፈላጊ አይመስለኝም። ሰንበት በየትኛውም ቀን ላይ ይዋል ልዩነት የሚያመጣ አይመስለኝም። የሳምንቱ መጀመሪያ ቀንን እናከብራለን። ይሁን እንጂ ቀኑ የሳምንቱ መጀመሪያ ቀን ሊሆንም ላይሆንም ይችላል። ዋናው ጉዳይ የሳምንቱ መጀመሪያ ቀንን የምናከብረው ጌታ ከሞት የተነሳበት ቀን በመሆኑ ነው። ይህንንና መሰል ጉዳዮችን በዚሁ በዘጸአት መጽሐፍ ውስጥ ወደፊት እንነጋገርባቸዋለን። እንግዲህ የዚህን ተከታይ ክፍል ደግሞ እግዚአብሔር ወዶና ፈቅዶ ለዚያ ቢያደርሰን በሚቀጥለው ዝግጅታችን ይዘን እንቀርባለን። እስከዚያው ጊዜ ድረስ በጸሎታችሁ ሁሉ አስቡን። ደብዳቤዎቻችሁ እጅጉን ይናፍቁናልና ያበረታቱናልም። ጻፉልን። ደናደሩ እያን ስንሰናበታችሁ በጌታ ፍቅር ነው። እኔም ወንድሜም አለማየሁ ሰላም በላይ በላይ በሰማይ በታች